እሁድ ታህሳስ 3 በኢትዮጵያ ቀይ መስቀል ማህበር ቅጥር ግቢ ውስጥ ለተፈናቃይና ተጎጂ ወገኖች መርጃ የሚሆኑ የአልባሳት፣ የግል ንጽህና መጠበቂያዎችና ምግቦች ረድኤት ተሰባስቧል። ረዳዪቶቹን አለሁ በሚል መሪ ቃል ያሰባሰቡት የወደ ፍቅር የድምፃዊ ቴዎድሮስ ካሳሁን አድናቂዎች ማህበር ከሰብአዊ ድጋፍ ጥምረት ጋር በመተባበር ነው። ይህንኑ ያለሁ ለወገኔ የበጎ አድራጎት ክንውን አስመልክቶ የወደ ፍቅር የድምፃዊ ቴዎድሮስ ካሳሁን አድናቂዎች ማህበር መሪና የቦርድ ሰብሳቢ አቶ ምስክር ታደሰ እንዲህ ሲሉ ገልጸውልናል። አመሰግናለሁ ከሳሁን እኛ የበጎ ስራዎች እንሰራለንና ዋናው አላማውም የተለያዩ በጎ ስራዎች መስራት ነው። እና በዚህ ላይ እኛ ምን ማድረግ አለብን የሚለውን ነገር ከተነጋገርም በኋላ ይሄንን ለሁን ለተፈናቀሉት ወገኖቻችን የሚሆን ነገር ማሰባሰብ እንዳለብን ከብር ንክኪ ውጪ በአይነት ሁሉም ሰው አለኝ ብሎ አለኝ ታነቱን አለው። ለወገኔ ነው የሚለው መሪ ቃሉ እንዳየኸው፣ ያንን ስሜት ለመፍጠርም እንደገና እኛ ደግሞ የበኩላችንን ነገር ማድረግም ስላለብን እንደ መጀመሪያ ዙር በአጭር ጊዜ ዝግጅት ትም ብለናል። ለማሰባሰብም የታሰበው ነገር እንደዚህ የማይበላሹ ምግቦች፣ ልብሶች፣ ጥሩ ንጹህ የሆኑ ልብሶች፣ ጫማዎች፣ የቤት ዕቃዎች፣ የንጽህና መጠበቂያዎች፣ ሞዴሶች አሁን ላይ እጥረት አለ በጣም እና የንጽህና መጠበቂያዎች የመሳሰሉትን ነው ለማሰባሰብ ታስቦ የተደረገው። ምን ያህል አሰባሰባችሁ? እንዳሰባችሁት እንዳቀዳችሁት ሳክተዋል ወይስ ከአሰባችሁት በላይ አግኝታችኋል? ከዛስ ባሻገር የሕብረተሰቡ መንፈስ ስሜት ምን ይመስል ነበር? በጣም የሚገርም ነበር። ያው የሰውን እንትን ከምነግር በላይ ነው። ከሰብአዊ ድጋፍ ጥምረት ጋር ነበር አብረን የምንሰራው ይሄንን ነገር ለመስራትና ቦታን በማመቻቸት ትልቅ ወንጆች የተወጡልን እነሱ ናቸው። ቦታው ላይ በእነሱ ስታንዳርድ ነው ይሄድ ነው። እኛ እንዳልኩ በብር ምንም የምንሰበስበው ነገር የለም። በአይነት ነው የምንሰበስበው። ወደ ሁለት መቶ ሀምሳ ሺህ ብር የሚያወጡ የማይበላሹ ምግቦች፣ የንጽህና መጠበቂያዎች የተለያዩ በአይነት ድጋፍ ተደርጓል። በልብስ ጫማ፣ የቤት ዕቃ ከሰላሳ አምስት ማዳበሪያ በላይ መሰብሰብ ተችሏል። የሰው ድጋፍ እንዳየኸው በፎቶዎችም በምስሎችም በቪዲዮዎችም እንዳየኸው ከህጻናት ልጆች ጀምሮ ከህጻናት ልጆች ጀምሮ የአርቲስቱ አዝናቂዎች እስከ ትልቅ አዛውንት ድረስ እርብርብ አድርጓል፣ ተሳትፏል። ከሚገርም ነገር በጣም ስኬታማ ነበር። እንዳልኩ ይሄ የመጀመሪያ ዙር ነው እንጂ የመጨረሻም አይደለም። ግን ለእኛ በጣም ጥሩ ከዝግጅታችንም አንጻር በጣም ጥሩ ነው። እንዳየው አሁን በሁሉም ቦታ ላይ እንደዚህ አይነት ድጋፎች፣ ማሰባሰቦች አሉ። ስራ ቦታ ላይ አለ፣ አካባቢ ላይ አለ፣ በተለያዩ ቦታዎች በማህበራቶች የታቀፉ ቡድኖች ላይ አለና በጣም ስኬታማ እና ጥሩ የሚባል እንቅስቃሴ ነበር የተደረገው። ቀጣይ ደግሞ በቅርብ ጊዜ እንቀጥላለን ወደ ፍቅር የድምፃዊ ቴድሮስ ካሳሁን አድናቂዎች ማህበር እንዴት መሰረታችሁት እስካሁንስ ከአርቲስቱ ጋር ያላችሁ ግንኙነት ምን ይመስላል ቴድሮስስ በዚህ በእናንተ ስራ ጋር ያለው ተሳትፎ ምን አይነት ነው ማህበሩ ትንሽ ቆየት ብሏል ከተመሰረተ ይሄ ሶሻል ሚዲያው ደግሞ ልጆችን እነዚህ ወዳጆቹና አናቂዎችን በማገናኘት ትልቅ አስተዋጽኦ አለው። ሄዲ እንደሚታወቀው በታሰረ ሰዓት ላይ ነው ያው ሊጠይቁት የሄዱ አናቂዎቹ ይሄ መገናኘት እድሉ ነበር፣ እና በዛ በዛ እየሄደ እየሄደ ከዛ በሶሻል ሚዲያም ሲመጣ እነሱ ትንሽ ሆነው መሰረቱት። የእኛ ሲኒየሮች፣ ከዛ በኋላ እያደገ መጣ። ከተመሰረተ በኋላ ኦልሞስት አሁን ከአስር አመት በላይ ሆኖታል። ለበጎ ስራ ነው የተመሰረተው። ክቡር ቴድሮስ ከሰውን አድናቂዎች ያገናኛቸው ቴዲ ቢሆንም በእሱ መሪው ያው ፍቅር የሚለው አንድነት የሚለው ኢትዮጵያዊነት የሚለው ስሜት ያ ነው ሁሉም ጋር ያን ወደ ምን እንለውጠው ወደ በጎ ስራ በሚል በመጀመሪያ ልደቱን በማስመልከት ሁሌ ሐምሌ ሰባት ላይ በየዓመቱ በጎ ስራዎችን በመስራት ጎዳና ላይ ላሉ ወገኖቻችን ክረምት ላይ ነው ያው ሀምሌ ሰባት የሚለው እና ብርድ ልብሶችን በመግዛት በእንደዚህ በትናንሽ ነገሮች ተጀመረ። ከዛ በኋላ በቋሚነት ድርጅቶችን ህፃናት የሚያሳድጉ ለእነ ስለ እናት የመሰሉ ድርጅቶችን በቋሚነት እዛ እየሄደ ልደቱን እዛ በማሳለፍ ወጪያቸውን የምግብ ወጪያቸውን ሊሆን ይችላል እሱን እንትን እያደረግን እዛው ሴሌብሬት እያደረግን እንትን አለ እያደገ የትምህርት ቁሳቁስ ማሰባሰብ ተጀመረ። እያደገ እያደገ ሌሎችንም ድርጅቶች ከአንድ ደግሞ ወደ ሁለት ድርጅት የማገዙ ነገር እንትን እያለ በጎ ስራዎችን ላይ በመሳተፍ በማነቃቃት በእንደዚህ አይነት ነገር ይሄ አብሮ ከመጫወቱ አብሮ ከማውራቱ አብሮ ከመደሰቱ አብሮ ከማሳለፉ ሌላ በበጎ ስራዎች ነው ይሄ ማህበር የሚታወቀው እና ባለፈው አመት ትዝ እንዳለ ደመለገሳ በየአመቱ ይደረጋል፣ የልደቱን በማስመልከት ከዛ በኋላ ደግሞ ባለፉት ሰባት አመታት በአመት ሶስቴ እናደርጋለን በግሩፑ ባለፈው አመት ግን ይበልጥ በደንብ አሳድገ ነው አድናቂዎቹና እንትኖቹን በማስተባበር ከፍተኛ የሆነ አንድ ሺ ሰባት ሰዎች ደም እንዲለግሱ አድርገናል፣ በአንድ ቀን ውስጥ እና በጣም እያደገ ይህ የበጎ ስራዎቹን በማሳደግ በበጎ ስራዎች ላይ የማይጠፋ ማህበር እየሆነ ፍቅር የሚለውን አንድነት የሚለውን ኢትዮጵያዊነት የሚለውን ስሜት ክቡር ቴዎድሮስ ከሳውዲ ያው የሚያቀነቅነው እንትን በዚህ ግሩፕ ላይ በደንብ እየታየ ለሌሎችም እያስተጋባ ያለ ማህበር ነው። ክቡር ቴድሮስ ያው እንቅስቃሴዎቻችንን ያያል። እኛ ስናደርግ እንደ ማህበር ነው የምናደርገው። የእሱ አድናቂዎች የሱ ወዳጆች ሆነ ብንሰበሰብም ያያል፣ ያበረታታናል። ብዙ ጊዜ በጎ ስራዎች ስለሆነ የምንሰራው ያበረታታናል። ባለፈውም እንዳየኸው በአካል ተገናኝተን ሰፊ አጠር ያለ ፕሮግራም አድርጎ ከልብ ይሄን ነገር እንደሚያበረታታ እንደሚያመሰግንና እሱም እንደሚደግፍ ከዚህ አመት ጀምሮ አብሮን በየአመቱ የደም ልገሳው ላይ እንደሚሳተፍ ማንኛውም የበጎ ስራዎቻችን አጠገባችን እንደሆነ እሱም ባለቤቱ ማምለሰት ሙጭም ቃል ገብተውልናል። ከዛም በፊት ግን በስራ በጣም የተጣበበም ቢሆን ምስጋናውን ያው በማህበራዊ ድረገጽ በተደጋጋሚ ያስተላልፋል። በምንሰራቸው ስራዎች ከፍ ያለ ምስጋና፣ ክብር እንዳለው ሁሌ ይገልጽልናል። ያግዘናል። በበጎ ስራዎች ሁሌም አጠገባችን ነው። አቶ ምስክር ታደሰ የወደ ፍቅር የድምፃዊ ቴድሮስ ካሳሁን አድናቂዎች ማህበር መሪና የቦርድ ሰብሳቢ ስለ ቃለ ምልልሱ እናመሰግናለን። አንዴ ካስ ማመስገን ፈልገው አለና በዚህ ላይ ለተሳተፉ ላስተባበሩ የግሩፕ ማህበሩ አባላቶች በሙሉ ነው ሁሉ መመስገን አለባቸው። ያው ከራሳቸው ከስራ ህይወታቸው ከቤተሰብ ህይወታቸው ተነጥሎ ነው። በሀገር ውስጥም ከሀገር ውጭም ያሉት ሁሉንም ማመስገን እፈልጋለሁ። አድናቂዎቹን በእለቱን ጥሪያችንን አክብረው ደግሞ እየመጡ አድናቂዎቹን ከልጅ እስከ አዋቂ እስከ ሽማግሌ እስከ ትላልቅ እናቶችና አባቶች ሁሉንም በጣም እናመሰግናለን። ይሄ ነገር አይቆምም። የመጀመሪያ ዙር ነው እንጂ የመጨረሻ ያለም ይቀጥላል። አሁን በቅርቡም ደግሞ እናስቀጥለዋለን። በቅርቡ ደግሞ ገበሬዎቹን የማገዝ የአጨዳ የመርዳት እንትን ይኖረናል። በዛ ላይ ማብረውን ይሆናሉ ብለን እናስባለን። እዛ ላይ እየሰራን ነው። በጣም እናመሰግናለን። አንተንም ከልብ እናመሰግናለን። ክቡር ቴድሮስ ካሳሁንም በደምብ በደምብ በደምብ አመስግንልን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።